የሙስሊም ማኅበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቅሳቸዋል በሚል በነ ከድር መሐመድ መዝገብ በሽብር አድራጎት የተከሰሱ 19 ሰዎች በዛሬ ዕለት በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነበራቸው ቀጠሮ በሸዋሮቢት እስር ቤት ውስጥ በአምስታችን ላይ ከፍተኛ ስቃይ እንዲሁም ድርጊት ተፈጽሞብናል ሲሉ ከታሳሪዎቹ አንዱ አቤቱታ አቅርቧል። ጽዮን ግርማ በዛሬው ችሎት ተከሳሾቹን ተወክለው ችሎት የቆሙትን ጠበቃ አቶ ሰኢድ አብደላንና ፍጹም ቸርነት የተባሉ ተከሳሽ ወላጅናት አነጋግራ ተከታዩን ዘገባ አጠናቅራለች። የአስራ ዘጠኙ ተከሳሾች ጠበቃ አቶ ሰይድ አብደላ ለአሜሪካ ድምጽ እንደተናገሩት ተከሳሾቹ መጀመሪያ ፍርድ ቤት ሲቀርቡ ጉዳያቸውን ሲመለከት የነበረው አስራ አራተኛ ወንጀል ችሎት ነበር። ከዛም ወደ አስራ አምስተኛ ወንጀል ችሎት ተዛወረ። ባለፈው ሳምንት ጉዳዩን የተመለከተው አስራ አምስተኛ ወንጀል ችሎት ደግሞ ለአስራ ዘጠነኛ ወንጀል ችሎት በመምራቱ ተከሳሾቹ ዛሬ በዚህ ችሎት ፊት ቀርበው ነበር። ፍርድ ቤቱም ቀጠሮውን የመራው የአስራ አምስተኛ ወንጀል ችሎት የአስራ ዘጠነኛ ወንጀል ችሎትን አጀንዳ ሳያገናዝብ እንደሆነ በመግለጽ በዛሬው ዕለት ጉዳዩን ሊመለከተው እንደማይችል አስረድቶ ለታህሳስ አስራ ሁለት ተለዋጭ ቀጠሮ መስጠቱን አቶ ሰይድ ተናግረዋል። አቶ ሰይድ አያይዘው ተከሳሾቹ ግን ለችሎቱ አቤቱታ አቅርበው ነበር ብለዋል። በቅድሚያ ኢብራሂም ካሚል የሚባለው አምስተኛው ተከሳሽ ነው አቤቱታውን ያሰማው። ይህ ተከሳሽ በሌላ መዝገብም የቅሊንጦ ማረሚያ ቤትን ማቃጥላቸዋል ከሚሉት ተከሳሾች መካከል ነው እና ይህ ፍርድ ቤት ቅሊንጦ ማረሚያ ቤት እንድንቀመጥ በአደራ መልክ ሰጥቶናል። ግን ያው በአደራው መልክ ቅሊንጦ ማረሚያ ቤት አላስቀምጠንም። ሸዋሮቢት በተቃጠለበት ጊዜ ወደ ሸዋሮቢት በተወሰድንበት ጊዜ ከፍተኛ ድብደባ በኤሌክትሪክ ሾክ ተደርገናል። እሱ በግሉን የብልቴ ላይ ሀይላንድ አንጠልጥለውብኛል። ከፍተኛ ድብደባ ነው የደረሰብኝ። ወደ ላይ አንጠልጥለው ገርፈውኛል። ይህን ሁላ ፍርድ ቤት አልተከታተለልኝም። አሁንም ደግሞ ሀያ አራት ሰዓት ሙሉ በካቴና ታስሬ ነው የምቀመጠው እዛ ኪሊንጦ ማረሚያ ቤት ውስጥ። ስለዚህ ይህ ፍርድ ቤት ይህን እንዲሰማልኝ የሚል አቤቱታን ያቀረበው ያው ፍርድ ቤቱም በጽሁፍ አቅርቡ ነው ያለው። ከዚህ በመቀጠልም ጋዜጠኛ ዳርሰማ ሶሪ ነው በሁለተኛነት አቤቱታ ያቀረበው እሱም በቅርቡ ከሆስፒታል የወጣ መሆኑን ተናግረው በሳምባ ታምሜ ሆስፒታል ተኝቼ ነበረ። አሁንም ግን ወደ ቅሊንጦ ማረሚያ ቤት ስመለስ ምቹ ሁኔታ የለም። እዛ ውስጥ አንድ ክፍል ውስጥ ተዘግቶብን እስከ መቶ ስልሳ ሰው ነው በአንድ ክፍል ውስጥ የሚቀመጠው። ይህን ፍርድ ቤት አላየልንም። በዚህ አይነት ሁኔታ ደግሞ እኛ ይህን ችሎት መከላከል በዚህ ችሎት ላይ መቆየት ስለማንችል ነው። አንከላከልም ብለን ራሱ ቶሎ ብይን እንዲሰጠን ፍርድ እንዲሰጠን የጠየቅ ነው። በዚህ መሰረት አሁን አጭር ቀጠሮ እንዲደረግልን በሚል አቤቱታ አቅርበዋል። ኢብራሂም ካቢል የተባለው ተከሳሽ ለፍርድ ቤቱ አቤቱታውን ሲያቀርብ የማሰቃያ ተግባራት ተፈጽሞብናል በማለት ያስረዳው የሌሎች ተከሳሾችንም ስም ጨምሮ ነው ይላሉ። አንድ ላይ የነበሩትን አምስት ተከሳሾች ሶስቱ ተከሳሾች በዚሁ መዝገብ ውስጥ ያሉ ናቸው። በሌላ መዝገብ ደግሞ የነበረ አንድ ተከሳሽ አለን እና አምስት ተከሳሾች ድብደባ ተደርጎብናል። ሻሃቡዲን ነስረዲን ኡስማን የሚባል ልጅ ሌላም አለ። ሌላ ካድር ታደለ የሚባል አለ። እነዚህ ሁላ ተመሳሳይ ሰዎች ተደርገናል የሚል ያቀረበው። ተከሳሾቹ አቤቱታቸውን ለችሎት ሲያቀርቡ የዛሬውን ችሎት ለመከታተል እድል ያገኙ የተከሳሽ ቤተሰቦች በችሎቱ ፊት ስሜታቸውን መቆጣጠር ተስኗቸው እንደነበር አቶ ሰይድ ይናገራሉ። የተከሳሽ ቤተሰቦች ዛሬ ችሎት ውስጥ ገብተው ሲከታተሉ ነበረ በጣም ስሜታዊ ሁነው ነበረ። ኢብራሂም በተናገረው ነገር ከወጡ በኋላ ራሱ የአንድ ተከሳሽ እናት ምንም ከእኛ ጋም ልናረጋጋቸው ሞክረንም በጣም ነበረ ሲያለቅሱ የነበሩት የፍጹም ቸርነት የሚባል ተከሳሽ እናት በጣም ሲያለቅሱ ነበረ። በዚህ መዝገብ ተከሳሽ በሆነው ልጃቸው ምክንያት በችሎቱ ፊት ስሜታቸውን መቆጣጠር ተስኗቸው ነበር የተባሉትን የፍጹም ቸርነትን እናት አነጋግሬያቸው ነበር። ልጃቸው ሀያ ስድስት ዓመቱ እንደሆነ ገልጸው በዛሬ ዕለት ችሎት ነበርኩም ብለዋል። አሁን አንደኛው ያው ዜሎችን ወክሎ እንዳስረዳው ከሆነ ያው ሶስት ቀን ሙሉ ሰቅሏቸው እየገረፏቸው ገሪሳን ተሰቅሎ ሃይላንድ ተሰቅሎ እየተገረፉ እንደነበረ

ከሳቅ ብጫን ስራስራን እንገረት እንደነበረ ኤሌክትሪክ ሰራገናን ሰው ይደበድቡን እንደነበረ ብለው ነው ገለጸው እና አንደኛ ድሞዚ ነበረ በሽተኛ ነው እዚ በዛቱ ሳምባ በሽተኛ እንደሆነ ለአምስት ደቂቃና ለሶስት ደቂቃማ እያሳዩ ነበር። ሸዋሮቢት እኮ እኛ በየቀኑ እየሄድን ችግራቸውን፣ ሁኔታቸውን ሊያናግረን እንዳልቻሉ ለመራመድ እንዳልቻሉ ሁሉም አይ ነበር። እኛ እስር ቤት ውስጥ ስትሄዱ ልትጠይቋቸው ስትሄዱ አታነጋግሯቸውም።

ዋ ደስተው ራሳችን ስናቅ ነው ከሚሰሩ የሚያገናኙ ሁሉ ያለ ለችሎት ገልጠው ሰውነ- ለችሎት ገልጠው ተጎድተናል ያሉትን ለምሳሌ ሰውነታችን ተተልትሏል ካሉ ለችሎቱ ገልጠማ የተናገረው ሁሁ እንደተቆጠቀ ምን እንዳለ ተናግሯል። ባለፈው ችሎት ገልጠው አሳይተዋል። ገልጠው አሳይተዋል ሰውነታቸውን ባለፈው ችሎት አዎ። በአሁኑ ችሎት አላሳዩም። ይሄ ሁለተኛቸው ነው እንደዚህ አይነት አቤቱታ ሲያቀርቡ ማለት ነው። አዎ፣ የዛሬ ሳምንት እኮ ቀርበዋል። የዛሬ ሳምንት ቀርበው सिलनाथ नावु सलनाथ आल सखाव रुकणारे मिरदसान मंदिर विक्रे दे अंडांड प्रेम देणे अंडर रसिद्ध आनाथ ऐकनासो मला सावथुन खाने डब्बा ये तुला कुनासो नाथ आलूचारला सगळे आनाथ ऐकनासो के दुकान दिना गवार गोवा ल येऊन ले जायचो जाय गे የተከሳሾቹ ጠበቃ እንዳሉት ፍርድ ቤቱ አቤቱታውን ካዳመጠ በኋላ አቤቱታው በጠበቃቸው አማካኝነት እንዲያቀርቡና በቀጣይ እንደሚመለከተው ገልጾ ለታህሳስ አስራ ሁለት ተለዋጭ ቀጠሮ ሰጥቷቸዋል።